የማኅበራዊ መገናኛ ዘዴዎች ቅኝት ጤና ይስጥልኝ፣ እንደምናመሻችሁ። በዛሬው የማኅበራዊ መገናኛ ዘዴዎች ቅኝት ሶስት ርዕሶችን መርጠናል። ይህ አዲስ አበባ ከተማ አስተዳደር በከተማዋ በቀጣይ ሶስት ወራቶች የቤት ክራይ ዋጋን መጨመርንም ሆነ ተከራይን ቤት ማስለቀቅ የሚከለክል ደንብ ተግባራዊ ማድረጉ ጠቅላይ ሚኒስትር ዶክተር አብይ አህመድ በዩጋንዳ ይፋዊ የስራ ጉብኝትና በሰሜን ኢትዮጵያ በሚካሄደው ጦርነት ከ7000 በላይ ትምህርት ቤቶች በከፊል አሊያም ሙሉ በሙሉ ወድመዋል መባሉን ይመለከታል። በኢትዮጵያ በተለይም ከቅርብ ጊዜያት ወዲህ ባስ ብሎ እየተስተዋለ ለመጣው የኑሮ ውድነት የተለያዩ ምክንያቶች ይሰጣሉ። በሰሜን ኢትዮጵያ እየተካሄደ ያለው ጦርነት፣ በየአካባቢው እየተፈጠሩ ያሉት ግጭቶች የሚፈጥሩት አለመረጋጋቶች ተጠቃሾች ናቸው። የአዲስ አበባ ከተማ አስተዳደር በከተማዋ በቀጣይ ሶስት ወራት የቤት ክራይ ዋጋን መጨመርም ሆነ ተከራይን ቤት ማስለቀቅ የሚከለክል ደንብ ተግባራዊ ማድረግ መጀመሩ ሰሞኑን ጎልተ ሰርተው ከወጡ ክንውኖች አንዱ ነው። የአዲስ አበባ አስተዳደር ሕገ ወጥ የዋጋ ጭማሪ ሲያደርጉ በተደረሰባቸው የንግድ ተቋማት ላይ እርምጃ መውሰዱንም አስታውቋል። ፋሲካ ቦልካ የተሰኙ የፌስቡክ ተከታታይ ሕዝባችንን ከስግብግቦች ለመታደግ ከሚሰሩ ተግባራት መካከል ይህ ቀዳሚ መሆኑ ይበል ያሰኛል፣ ግን እጅግ ብዙ ተግባራት ይቀራሉ ሲሉ አስተያየታቸውን አስቀምጠዋል። መንግስት ነፃ ገበያ ፖሊሲ አራምዳለሁ ካለ በኋላ ጨምሩ አትጨምሩ ብሎ ማለት አይጠቅምም የሚሉት ሮብሰን መገርሳ ናቸው። እንደ ሮብሰን መገርሳ ሁሉ ማርያማዊት የሰው ዘር የተባሉ የፌስቡክ ተጠቃሚ አስተያየታቸውን ዝርዝር አድርገው አስቀምጠዋል። የቤት ክራይ ለሶስት ወራት አለመጨመር የሚለው ዘላቂ መፍትሄ አያመጣም። ከዚህ ይልቅ አስተዳደሩ ያለው አማራጭ አለ ለምሳሌ ከ70 ቢሊዮን ብር በላይ ወጪ ወጥቶባቸው ግንባታቸው ከፊል ተጠናቀው በመሰረተ ልማት አለመሟላት ምክንያት ሰው አልባ ሆነው የተቀመጡ ከ90 ሺህ በላይ የ20/80 እና አርባ ስልሳ የጋራ መኖሪያ ቤቶች በቦሌ አራብሳ ሳይትና በኩዩ ፈጩ ሳይት ይገኛሉ። እነዚህን ቤቶች መሰረተ ልማቱን በጊዜያዊነት መፍትሄ ትኩረት ተሰጥቶት ሰው እንዲገባበት ቢደረግ ከ200 ሺህ በላይ የነዋሪዎችን ችግር ከመቅረፉም በላይ እየታየ ያለውን የቤት ክራይ ጭማሪ ሁነኛ ማስታገሻ ነበር። ይሁን እንጂ የከተማ አስተዳደሩ አመራሮች ዘላቂ መፍትሄ እንዲመጣ እንደማይፈልጉ በተለያየ አጋጣሚ ለመታዘብ ችለናል። ለዚህ ዋነኛው ምክንያት በዚህ ቢሮክራሲ በብዛት አሰራር የግል ጥቅማቸው የሚነካ አመራሮች እንዳሉበት ለመታዘብ ችለናል። ስለዚህ የቤት ክራይ ዋጋ ጭማሪ ክልከላ ገደብ ለማስመሰል ካልሆነ በቀር መፍትሄ አያመጣም። መፍትሄው ለሁሉም ሰው ግልጽ ነው አቅርቦት መጨመር ነው ብለዋል። ዳግማዊት ተሰማ የተባሉ የማህበራዊ መገናኛ ዘዴዎች ተጠቃሚ ያኔ ደርግ ሰባት እንቁላልን በስሙኒ ሽጡ ብሎ አውጆ ነበር ሲሉ አስተያየታቸውን ይጀምራሉ። ደርግ ሰባት እንቁላልን በስሙኒ ሽጡ ብሎ አውጆ ነበር። ይህንን የሰማ ሸማች ገበያ ወጥቶ በስሙኒ ወይም በ25 ሳንቲም ሊገዛ ሲጠይቅ ነጋዴው ምን ቢመልስለት ጥሩ ነው አይ እሱ እንቁላል የለንም የደርግ ዶሮ ስታሽካካ ብቅ በላለው። የአሁኑ አዋጅ ይህንን ነው ያስታወሰኝ። ለችግራችን ትክክለኛ መፍትሄ ከመሻት ይልቅ ዙሪያ ገባውን እንዳክራለን ሲሉ አስተያየታቸውን አስቀምጠዋል። አቤኔዘር ካሳ ደግሞ ውሳኔው ጥሩ ነው ሲሉ ነው አስተያየታቸውን የሚጀምሩት። ጥሩ ነው። ክልከላው ቀጣይነት ቢኖረው በተለይ የቤት ክራይ ቋሚ ቢሆን አሪፍ ነው። በየጊዜው የሚጨምርብን የቤት ክራይ በፍጹም ከምናገኘው የወር ደመወዝ ጋር የማይገናኝ ነው። ናላችን ዞሯል። የቤት ክራይ በተለይ እኛ የመንግስት ሰራተኞች መኖር አልቻልንም። ደሞዛችን አይጨምርም፣ ነገሮች በየጊዜው ጣራ የነካ ጭማሪ ይጨምራሉ። በእውነቱ ነጋዴዎች በጣም ጨክነውብናል። በዚህ ከቀጠለ ጎዳና ላይ መውጣታችን የማይቀር ነው። በዚህም መንግስት ከፍተኛ ኃላፊነት አለበት። በተለይ የአዲስ አበባ የመንግስት ሰራተኛ ተጨቁኖ ነው ያለው። የቤት ክራይ ዋጋ ምደባ ሊሰጠው ይገባል። የዘይት እና ስኳር ድጋፍ ያስፈልገዋል። ጅምሩ ጥሩ ነው። በሀሳባችሁ በርቱ። ብቻ ችግራችን ተወርቶ አያልቅም፣ ዝም ይሻላል ሲሉ አስተያየታቸውን ይቋጫሉ። ሸዋዬ ሸዋ የተባሉ የፌስቡክ ተከታታይ እባካችሁ ተውን ይላሉ በአስተያየታቸው። መጀመሪያ ባትነካኩን ይሻል ነበረ። ከዘጠና ቀናት በኋላ አከራዮቻችን እልሃቸውን ነው የሚወጡብን። ከዚህ በፊት 350 ብር የነበረውን ዘይት ነካክታችሁ ይኸው 700 ብር አስገቡት። ዘላቂ መፍትሄ ላታመጡ አትነካኩን እባካችሁ ሲሉ ተማጽኖ አስተያየታቸውን ደምድመዋል። ሩታ አርሴናል የተባሉ የፌስቡክ ተጠቃሚ አስተያየታቸውን በቀጥታ ለአከራዮች ያስቀመጡ ይመስላል። ውሳኔው በጣም ጥሩ ነው፣ ነገር ግን አዲስ አበባ ውስጥ ያሉ የቤት ባለቤቶች ጉዳይ በጣም ፍትህ አልባ ነው። ኩሽና የምትመስል ቤት አንድ ሺህ ብር እያሉ፣ በዚያ ላይ የውሃ ክፈሉ የመብራት ክፈሉ እያሉ ድሃውን ያስጨንቃሉ። ምስኪኑ ህዝብ የት ሄዶ ይኖር ነው የምትሉት? አከራዮች ሞት እንዳለ አትርሱ ብለዋል። ቀጣዮቹ አስተያየቶች ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጀመሪያ በሩዋንዳ የሁለት ቀናት ይፋዊ የስራ ጉብኝት ማካሄዳቸውን ያሳያል። ጠቅላይ ሚኒስትር አብይ አህመድ ሩዋንዳ ከፕሬዝዳንት ፖል ካጋሜ ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ ጠቃሚ ውይይት ማድረጋቸውን በትዊተር ላይ ጽፈዋል። ጠቅላይ ሚኒስትሩ ወደ ሩዋንዳ ከማቅናታቸው በፊት በኢንቴቤ ቤተ መንግስት ከዩጋንዳው ፕሬዝዳንት ዩዌር መሰፈኔ ጋር ተገናኝተው መወያየታቸውም ተመልክቷል። አጃጆ ኮቴ የተባሉ የፌስቡክ ተከታታይ ጥሩ ነው፣ እንዲህ አፍሪካዊ ወዳጅነት ማጠናከር ወሳኝ ነው። በተለይ በዚህ ጊዜ አስፈላጊ ጊዜውን የጠበቀ ጉብኝት ነው ሲሉ የአብይን የምስራቅ አፍሪካ ጉብኝት አወድሰዋል። ለም ኢትዮጵያ የተባሉ የፌስቡክ ተከታታይ እኚህ የሩዋንዳ ፕሬዝዳንት ወደ ኢትዮጵያ ቢመጡና የዘር ክፍፍል አደገኛነትን ለኢትዮጵያውያን ቢነግሩ ጥሩ ነበር። እኛ አጥተነው ሳይሆን ከሌላ ሰው ስንሰማ ትንሽ የሚከብደን ከሆነ ብዬ ነው። ሀዋ ሀዋ የተባሉ የፌስቡክ ተከታታይ ህዝባችን እያለቀ አንተ ብዙ ቦታ ጎሚተ ትሄዳለህ፣ ግን ለምንድን ነው የወሎ ህዝብ የሚያልቀው? ስራህንና ኃላፊነትን ረሳወቁ አብይ አህመድ አላህን ፍራ ህዝባችን አለቀ ዝም አትበል ፍጠር ሲሉ አስተያየታቸውን አስቀምጠዋል። አብቹ አይዞን ለባንዳው ራስ ምታት፣ ለኢትዮጵያውያን ደግሞ አንጀት አርስ የሆነ ተግባርንን እየሰራህ ነው። የኢትዮጵያ አምላክ ከአንተ ይሁን ሲሉ አስተያየታቸውን ያስቀመጡት አማራ አያና ናቸው። ታሪክ ሰው የተባሉ ተከታታይ ደግሞ እናንተ እኛ ይናፍቀን ወሬ ጁንታውን ጨረስን እንጂ የአብይ ጉብኝት አይደለም ሲሉ አስተያየታቸውን አስቀምጠዋል። ኢትዮጵያን እያመሰ በሚገኘው የሀገሪቱ ሰሜናዊ ክፍል ጦርነት ቁጥራቸው በውል ያልታወቀ ሰዎች ሞተዋል፣ ብዙዎችም የአካል ጉዳት ሰለባዎች ሆነዋል። በጦርነቱ ከደረሰው የሰብአዊ መብት ጥሰቶች ባለፈ የሀብትና ንብረት ውድመትም ተከስቷል። የመንግስትና የግል ተቋማት መውደማቸው ታይቷል። የትምህርት ሚኒስቴር እንደሚለው በትግራይ በአፋርና በአማራ ክልሎች ከሰባት ሺህ በላይ ትምህርት ቤቶች በከፊል ወይም ሙሉ በሙሉ ወድመዋል። ትምህርት ቤቶችን ማውደም ኢትዮጵያ የምትከተለውን ባህላዊና መንፈሳዊ እሴቶችን ያልተቀበለ የትምህርት ስርዓት ውጤትም ነው ሲሉ አስተያየታቸውን የሰጡ ጥቂቶች አይደሉም። አህመድ ግራን የተባሉ የፌስቡክ ተከታታይ የጦርነት ውጤቱ ይህ ነው፣ አሁንም በጦርነት እንቀጥላለን ካልን ውድመቱም እየጨመረ ይመጣል። ስለዚህ መፍትሄው ጦርነቱን ማቆምና በጠረጴዛ ዙሪያ ችግራችንን መፍታት አለብን ብለዋል። እማተኩር የማርያም ልጅ የተባሉ የፌስቡክ ተከታታይ የዚህ ሁሉ ትምህርት ቤት ውድመት ጁንታው ሳይሆን ተጠያቂው መንግስት ነው። ምክንያቱም አጥፊዎችን እሽሩሩ እያለ እርምጃ አለመውሰዱ ነው ለዚህ ሁሉ ጥፋት የበቃው። አሁንም እሽሩሩ እያለ ያለበት ሁኔታ ነው ያለው። የአማራና የአፋር ክልል ልጆች እንዳይወጡ፣ እንዳይማሩ ተደርጎ የተሰራ ሴራ ነው ሲሉ አስተያየታቸውን ይደመድማሉ። ዘገባው አልገባኝም ሲሉ በጥያቄ አስተያየታቸውን የሚጀምሩት መብራቱ ደረሰ እና ጦርነት ተጨማሪ ትምህርት ቤት ይገነባልናል ብላችሁ ጠብቃችሁ ነበር ጥያቄያቸውን ይደመድማሉ። አድማጮች አሁን አሁን በማህበራዊ መገናኛ ዘዴዎች ላይ ገንቢ ወይም ስርዓቱን የጠበቀ ነቀፌታ አስተያየቶችን ማግኘት እጅግ ከብዷል። ዘለፋ፣ ስድብ ይበዛዋል። የማህበራዊ መገናኛ ዘዴዎች ሀሳብን ለማንሸራሸር መረጃ ለመለዋወጥ፣ ብሎም ገንቢ አስተያየቶች የሚቀመጡበት ቢሆን ማህበረሰቡ ሊማርባቸው ይችላል የሚል አስተያየት አለን። ለዛሬው ይኸው ነበር። አዜብ ታደሰ ነኝ። ጤና ይስጥልኝ።